በመጀመሪያም ዋና ዋና ዜና በአዲስ አበባ ለ17ተኛ ጊዜ በተካሄደው የታላቁ ሩጫ የጎዳና ውድድር ሁለት ተሳታፊዎች ከዚህ ዓለም በሞት ተለዩ። ቦኮ ሐራም በሰሜን ምስራቅ ናይጄሪያ አንዲት ከተማ ወረረ። ታጣቂ ቡድኑ ከናይጄሪያ ጦር ጋር ከተዋጋ በኋላ ከተማዋን ለቆ ወጥቷል። በሰሜናዊ ፈረንሳይ የስደተኞች መጠለያ ካሌ በተፈጠረ ግብግብ አምስት ስደተኞች በጥይት ተመተው መቁሰላቸውን የአካባቢው ፖሊስ አስታወቀ። የሶሪያ መንግስትና ሩሲያ በደማስቆና በዴር ኤዞር ግዛት በፈጸሟቸው ድብደባዎች ሕጻናትን ጨምሮ 54 ሰዎች ተገደሉ። የሳውዲ አረቢያው አልጋ ወራሹ ሽብርተኞችን ከምድረ ገጽ ሊያጠፉ ዛቱ። ዓለም አቀፉ የአትሌቲክስ ፌዴሬሽኖች ማኅበር ሩሲያ በመምና የሜዳ ውድድሮች እንዳትሳተፍ የጣለውን ገደብ አራዘመ። ዜናው በዝርዝር በአዲስ አበባ ለ17ተኛ ጊዜ በተካሄደው የታላቁ ሩጫ የጎዳና ውድድር ሁለት ተሳታፊዎች ከዚህ ዓለም በሞት ተለዩ። አንደኛው ተሳታፊ ውድድሩን ካጠናቀቁ በኋላ ጊዮን ፋርማሲ አካባቢ በመውደቃቸው ወደ ሆስፒታል ቢወሰዱም ሕይወታቸው ማለፉን የታላቁ ሩጫ ሥራ አስኪያጅ አቶ ኤርሚያስ አየለ ለዶች ቨለ ተናግረዋል። ሁለተኛው ተሳታፊ በውድድር ወቅት ሰባተኛው ኪሎ ሜትር አካባቢ ወድቀው መሞታቸውን ጨምረው ተናግረዋል። ዛሬ በ17 ዓመት ታሪካችን ደርሶ የማያውቅ ትልቅ አስደንጋጭ የሆነ ኢንሲደንት ደርሶብናል። ሁለት ተወዳዳሪዎች አርፈዋል በሚያሳዝን ሁኔታ። ውድድሩም ካለቀ በኋላ ኃይለ ገብረስላሴ ምንም ሆስፒታል ያሉበት ድረስ ሄደን ለማየት ሞክረናል። ሁለቱ ተሳታፊዎች ለሞት ያበቃቸውን ምክንያት ለማወቅ የአስከሬ ምርመራ እየተደረገ መሆኑን አቶ ኤርሚያስ አክለው ተናግረዋል። በዘንድሮው የታላቁ ሩጫ የጎዳና ውድድር 44 ሺህ ተሳታፊዎች ተካፍለዋል። በወንዶች የ10 ኪሎ ሜትር ውድድር ሰለሞን ባረጋ፣ ሞገስ ጥዑማይና ዳዊት ፈቃዱ ከአንደኛ እስከ ሦስተኛ በመውጣት አሸንፈዋል። ዘይነባ ይመር፣ ግርማዊት ገብረ እግዚአብሔርና ፎተን ተስፋዬ ደግሞ በሴቶች ምድብ አሸናፊ ሆነዋል። የቦኮ ሀራም ታጣቂዎች የምግብ ግብአቶች ፍለጋ በሰሜን ምስራቅ ናይጄሪያ የምትገኝ ከተማን ወረሩ። ትናንት ምሽት ከማይዱጉሪ 50 ኪሎ ሜትር ገደማ ርቀት ላይ የምትገኘውን የማጉሜሪ ከተማ መውረራቸውን ወታደራዊ የመረጃ ምንጮች ተናግረዋል። በወረራው ቢያንስ ሶስት ወታደሮች ሲገደሉ ሌሎች ስድስት መቁሰላቸውን የናይጄሪያ ጦር አስታውቋል። ወረራውን ከፍተኛ ሲሉ የገለጹት አንድ ወታደራዊ የመረጃ ምንጭ የቦኮሃራም ታጣቂዎች ከባድ የጦር መሳሪያዎች ታጥቀው እንደነበር ተናግረዋል። ከከፍተኛው ውጊያ በኋላ ታጣቂዎቹ ማፈግፈጋቸውንም አክለው ገልጠዋል። ከተማዋ ሙሉ በሙሉ በናይጄሪያ ጦር ቁጥጥር ስር ነች ተብሏል። የአካባቢው ሚሊሺያ አባል የሆኑ አንድ ነዋሪም የማጉሜሪ ከተማ ለአጭር ጊዜም ቢሆን በቦኮሃራም እጅ ወድቃ እንደነበር ተናግረዋል። እንዲህ አይነት ጥቃት የቦኮሃራም ታጣቂ ቡድን የሚከተለው ስልት እንደሆነ የተናገሩት ግለሰቡ ለዘረፋና መኖራቸውን ለማሳወቅ እንደሚያደርጉት አክለው ተናግረዋል። ከተማዋን ጥለው የሸሹ ነዋሪዎችም ተመልሰዋል ተብሏል። ማጉሜሪም ሆነች በዙሪያዋ የሚገኘው አካባቢ ከዚህ ቀደም አቡ ሙሳብ አልባርናዊ በሚመራው የቦኮሃራም ክንፍ ጥቃት ደርሶባቸው ያውቃል። በሰሜናዊ ፈረንሳይ የስደተኞች መጠለያ ካሌ በተፈጠረ ግብግብ አምስት ስደተኞች በጥይት ተመተው መቁሰላቸውን የአካባቢው ፖሊስ አስታወቀ። ሬውተርስ እንደዘገበው ዛሬ ማለዳ በቦታው በአፍጋኒስታናውያን ቡድኖች መካከል የተኩስ ልውውጥ ነበር። የተኩስ ልውውጡ በስደተኞች አዘዋዋሪ ቡድኖች መካከል በተፈጠረ እሰጥ አገባ ሳይፈጠር እንዳልቀረ የፖሊስ የመረጃ ምንጮች ተናግረዋል። ከቆሰሉ ስደተኞች መካከል ሶስቱ በካሌ ሆስፒታል ሕክምና ሲደረግላቸው በጽኑ የቆሰለ አራተኛ ስደተኛ ወደ ሊል ሆስፒታል ተዘዋውሯል። አምስተኛው የተኩስ ልውውጡ በተደረገበት ቦታ ታክሟል። ባለፈው ዓመት የፈረንሳይ ባለሥልጣናት በካሌ ስደተኞች የቀለሷቸውን መጠለያዎች ህገወጥ በሚል ቢያፈርሱም በባቡርና በጀልባ ወደ ብሪታንያ ለመሻገር የወጠኑት ወደ ቦታው ተመልሰዋል። ከ500 እስከ 700 የሚገመቱ የኢትዮጵያ ኤርትራና አፍጋኒስታን ስደተኞች ዛሬም በካሌ እንደሚገኙ ሬውተርስ ዘግቧል። ይህ ዶይቼ ቬለ ነው። የሶሪያ መንግስት በደማስቆ ከተማ ዳርቻዎች በጦር ጄቶችና በመድፍ በፈጸመው ድብደባ ቢያንስ 23 ሰላማዊ ሰዎች ተገልለዋል ተባለ። መቀመጫውን ብሪታንያ ያደረገው የሶሪያ ሰብአዊ መብቶች ታዛቢ ቡድን በምስራቃዊ ጎታ አካባቢ ዛሬ ማለዳ ድብደባ መፈጸሙን ገልጧል። መንግስት በአካባቢው እንቅስቃሴ ላይ በጣለው ገደብ የምግብና የመድኃኒት እጥረት መኖሩን አሶሼትድ ፕሬስ የዜና ወኪል ዘግቧል። የተባበሩት መንግስታት ድርጅት እንደሚለው በምስራቃዊ ጎታ 350 ሺህ ሰዎች አስቸኳይ የምግብ እርዳታ ያሻቸዋል። በዚህ ወር መጀመሪያ የሶሪያ አማጽያን በአካባቢው በሚገኝ የጦር ሰፈር ላይ ጥቃት ፈጽመው ነበር። በተያያዘ ዜና እዚያው ሶሪያ ውስጥ በዴር ኤዞር ግዛት ሩሲያ በጦር ጄቶች በፈጸመችው ድብደባ 15 ሕጻናትን ጨምሮ 34 ሰላማዊ ሰዎች መገደላቸውን የሰብአዊ መብቶች ታዛቢ ቡድኑ ገልጧል። ሩሲያ ዛሬ ማለዳ በኤፍራጥስ ወንዝ ዳርቻ የሚገኘውን የአልሻፋህ መንደር መደብደቧን የሶሪያ ሰብአዊ መብቶች ታዛቢ ቡድን አትቷል። የሳውዲ አረቢያው አልጋውራሽ ሽብርተኞችን ከምድረ ገጽ ሊያጠፉ ዛቱ። የልዑል መሐመድ ቢን ሳልማን ዛቻ የተሰማው ሳውዲ አረቢያ የጸረ ሽብር ጥምረት ጉባኤ ስታካሄድ ነው። ከዚህ ቀደም በአገሮች ባለሥልጣናት መካከል ትብብር ባለመኖሩ ሽብርተኝነት በየአገሮቻችን ነበር ያሉት አልጋው ራሹ ይሄ ግን በጥምረቱ ዛሬ ያበቃል ሲሉ ተደምጠዋል። በስብሰባው የ41 አገራት የመከላከያ ሚኒስትሮችና ከፍተኛ ባለሥልጣናት ተሳትፈዋል። ጥምረቱ የተመሠረተው ከሁለት ዓመት በፊት ነበር። ጥምረቱ ለሱኒ እስልምና እምነት ተከታዮች ብቻ ተብሎ ባይለይም የሺያ እስልምና ተከታዩ ኢራን ተባባሪዎቿ ሶሪያ፣ ኳታርና ኢራቅን ግን አግልሏል። ከአፍሪቃ ግብፅ፣ ዩጋንዳ ኡጋንዳ ሶማሊያ ሞሪታንያ ና ሊቢያም ይገኙበታል ጡረታ የወጡት ፓኪስታናዊ የጦር ጀኔራል ራሂል ሻሪፍ ጠቅላይ አዛዥ ተብለው ተሹመዋል አዛዡ እንዳሉት ጥምረቱ አስፈላጊውን ገንዘብ የማሰባሰብ የመረጃ ልውውጥን የማስተባበር ና አባል አገራቱ የየራሳቸውን የጸረ ሽብር ግብረ ኃይል እንዲያጠናክሩ የማገዝ ኃላፊነት ተጥሎበታል ዓለም አቀፉ የአትሌቲክስ ፌዴሬሽኖች ማህበር ሩሲያ በመምና የሜዳ ውድድሮች እንዳትሳተፍ የጣለውን ገደባ አራዘመ ዓለም አቀፉ የአትሌቲክስ አስተዳዳሪ የሩሲያን ጉዳይ ከሚመረምረው ግብረ ኃይል የቀረበለትን ጥቆማ ተቀብሎ በሙሉ ድምፅ አጽድቆታል። ውሳኔው ሩሲያ በመጋቢት ወር በበርሚንግሃም የቤት ውስጥ የአትሌቲክስ ውድድር እንዳትካፈል ያግዳታል። ዓለም አቀፉ የአትሌቲክስ ፌዴሬሽኖች ማህበር ፕሬዝዳንት ሴባስቲያን ኮ መተማመን ያለበት ምህዳር የመፍጠር ኃላፊነት አለብን ሲሉ ከውሳኔው በኋላ ተናግረዋል። ኃላፊው የተወሰኑ የሩሲያ ስፖርተኞች የአበረታች መድኃኒት ምርመራ ተደርጎላቸው በገለልተኝነት እንዲሳተፉ የሚፈቅደው የማህበራቸው አቋም ንጹሐኑን ከተበከለው ስርዓት ለመለየት ያግዛል ሲሉ አክለዋል። የሩሲያን ጉዳይ ሲመረምር የከረመው ግብረ ኃይል ይፋ ባደረገው ዘገባ ከሩሲያ ባለሥልጣናት የነበረው ግንኙነት በቂ አለመሆኑን እጅግ የሚያስቆጭ ብሎታል። ሩሲያ ከሁለት ዓመት በፊት የታገደችው ዓለም አቀፉ የአበረታች መድኃኒቶች ተቆጣጣሪ ድርጅት በርካታ አትሌቶቿ አበረታች መድኃኒት ለመጠቀማቸው ማስረጃ ማግኘቱን ከገለጠ በኋላ ነበር። የሩሲያ መንግሥት ሹማምንት ግን ክሱን አይቀበሉትም። ኢትዮጵያ፣ ኬንያ፣ ቤላሩስ፣ ሞሮኮና ዩክሬንም ማህበሩ በአይነ ቁራኛ የሚከታተላቸው አገሮች ናቸው። ዓለም አቀፉ የአትሌቲክስ ፌዴሬሽኖች ማህበር ሞሮኮ ከዝርዝሩ እንድትወጣ ዛሬ ወስኗል። ይህ ዶይቸቨለ ነው። ዜናውን ከማብቃታችን በፊት ዋና ዋናዎቹን በድጋሚ በአዲስ አበባ ለአስራ ሰባተኛ ጊዜ በተካሄደው የታላቁ ሩጫ የጎዳና ውድድር ሁለት ተሳታፊዎች ከዚህ ዓለም በሞት ተለዩ። ቦኮ ሃራም በሰሜን ምስራቅ ናይጄሪያ አንዲት ከተማ ወረረ። ታጣቂ ቡድኑ ከናይጄሪያ ጦር ጋር ከተዋጋ በኋላ ከተማዋን ለቆ ወጥቷል። በሰሜናዊ ፈረንሳይ የስደተኞች መጠለያ ካሌ በተፈጠረ ግብግብ አምስት ስደተኞች በጥይት ተመተው መቁሰላቸውን የአካባቢው ፖሊስ አስታወቀ። የሶሪያ መንግስትና ሩሲያ በደማስቆና በዴር ኤዞር ግዛት በፈጸሟቸው ድብደባዎች ሕፃናትን ጨምሮ 54 ሰዎች ተገደሉ። ዜናው በዚያው አበቃ። ጠና ይስጥልኝ